ተር አሮሊያና ዳንኤል በግል ድርጅት የጥራት ተቆጣጣሪ ሆኖ ይሠራል። ከሦስት ወር በፊት እህም የተሰኘ የወግ መጽሐፍ ጽፎ ከ1200 በላይ እትም ተሽጦለታል። ከኢትዮጵያ ውጭ በተለያዩ ሀገራትም መጽሐፉን ማዳረሱን ይናገራል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉ ላይ ፊርማቸውን አኑረዋል። ስለ መጽሐፉ ወጣቱ ከናኮር መልካ ጋር አጭር ቆይታ አድርገዋል። እንደሚከተለው ይቀርባል። በቅድሚያ ለአጭር ቃለመጠይቁ ፍቃደኛ ስለ ጋቢና ቪኦኤ አድማጮች ስም በጣም አመሰግናለሁ እኔም ወደ ጋቢናችሁ ሊፍት ስለሰጣችሁኝ በጣም አመሰግናለሁ ኦሮሊያና ኦሮሊያና ማለት ም ማለት ነው ምስ ምንድን ነው ኦሮሊያና ማለት ወደ ላይ እናስብ እንደማለት ነው የአፋን ሮሞ ቃል ነው መጽሐፉ በአፋን ኦሮሞ የስነ ጽሁፍ ታሪክ ውስጥ የመጀመሪያው የወግ መጽሐፍ ነው። ከዚህ በፊት በአፋን ኦሮሞ የተጻፈ የወግ መጽሐፍ የለም እህም ማለት እንግዲህ በየትኛውም በአማርኛም የሚሆን በአፋን ኦሮሞ የሆነ ነገር ስታደንቅ፣ ስትገረም፣ በደስታ የሚሆን በሀዘን ማለት አይቀርም እሱን ነው እንግዲህ እኔ ቃል አርጌ የጻፍኩት ማለት ነው። መጽሐፉ አንድ መቶ ስልሳ አምስት ገጽ እንዲሁም ደግሞ አስራ ሶስት ርዕሰ ጉዳይ የሚያነሳ ሲሆን እህም ውስጥ የሚዳሰሱ ገጸ ባህሪዎች ወይም እዛ ውስጥ ያያቸው ሰዎች እነማን ናቸው? ምን ያህል ህብረተሰቡን ወክለው አንተ የፈለከውን አላማ ወይም ደግሞ እንደ ጸሓፊ ልታሳካው የተነሳውን ትልም አሳክቶልሃል ማለት ይቻላል? አዎ፣ ከመጽሐፉ ውስጥ እም የሚለው ርዕስ በአብዛኛው አንባብ የተወደደው ርዕስ ነው። ለ14 አመት ማዕከላዊ ታስሮ የወጣ ሰው ነው እሱ ጦኔ ነው የሚባለው እና ኖርማሊ ጦኔ የሚባል እኔ የተወለድኩበት ከተማ ውስጥ የነበረ አንድ ሰው ነበር እና እሱን ልገጸ ባሪው ለሱ ሰጥቼው ነው ያነሳውት። ግን የሚነሳው ነገር ምንድን ነው እኛ በተለምዶ እብድ ናቸው ብለን ወይ ደግሞ አይምሮ በህመምተኞች ናቸው ብለን የምን ሰይማቸው ሰዎች ከኛ በላይ ነገሮችን እንደሚያዩ ቀርበን ስላልተረዳን እና? ምንድን ነው እንደዚህ እንዲያስቡ ራሱ ያደርጋቸው ብለን ቀርበን ስላላነጋገርናቸውም ሊሆን ይችላል። እንግዲህ እንደዚህ አይነት ስያሜ እንድንሰጣቸው ያስገደድን። ስለ እሱ ነው ሰው ነው እንግዲህ የሚያነሳው በአጭሩ የማህበረሰቡ ፖለቲካዊ ባህላዊና አኗኗር ዘይቤን ነው አንድ ላይ ለመግለጽ የሞከርኩት። የኦሮሞን ብቻ ሳይሆን ሀገሪቷ ውስጥ ያለውን ስፔሻሊ በፖለቲካ በኩል የነበሩትን ችግሮችን፣ ጸጾችን ለማንሳት ሞከር ያለው በሚያዝናና መልኩ እና በፈገግ በሚያሰኝ መንገድ ማለት ነው። ህብረተሰቡ ቀላል ነው ብሎ የሚያልፋቸው ግን ወደ ውስጥ ስገዘልቀን ስናየው ቁም ነገር ያላቸው ግን ከላይ በፈገግ በሚያሰኝ መንገድ ለመጽሐፍ ሞክር ያለው በአሁኑ ጊዜ ከ12 ሺህ የመጽሐፍት ቅጂ በላይ ገበያ ላይ ወጥቶ እንደተሸጠ ሰምቻለሁ። እና ስንት ዙር ነው ይሄ ሁሉ የታተመው? በተለይ ደግሞ ወደ ውጭ ሀገርም መጽሐፍቶችን ልከ እንዲሸጡ ያደርግበት ሁኔታ አለ። ስለሱም አጭር ነገር እንደት ነግረኝ። በትክክል የማገው ከአስራ ሁለት ሺህ ድረስ ኮፒ ድረስ መድረሱን በአራት ዙር ነው። ጥሩ ተሽጧል። መሸጡ ብቻም ሳይሆን ዋናው ምንድን ነው፣ ኅብረተሰቡ ጋር ደርሶ ኅብረተሰቡ አንብቦታል። የሚሰጠው ሀሳብ በጣም በኢሜል ብዙ በስልክም መንገድ ላይ ሰው ሲያገኘኝ ብዙ ገንቢ የሆኑና ማስተካከያ የሆኑ ሀሳቦችን ሌላው ወደ ውጭ ሀገር በሰው በሰው ነው የምንልቆ፣ አረብ ሀገራት፣ ዱባይ፣ አቡዳቢ፣ ሳውዲ፣ አሜሪካ፣ ብዙ ቦታ ተሽጠዋል። ደሲያትል፣ ዲሲ ሚኒሶታም እንደዚያ ብዙ እስቴቶች ደርሰዋል። ምንድን ነው ለሰው እየላኩ ሰው ጋር እንዲደርስ አርግ ያለው ኦሮሊያ ላ ዶክተር ትባላለህ፣ የእንስሳት ሀኪም ነህ? የሰው ሐኪም የእንስሳት ሕክምና በ 2006 ዓ ም ከጅማ ዩኒቨርሲቲ የተመረቅ ወጥቼ አሁን በጥራት ቁጥጥር ኃላፊ ሆኜ የሆነ የግል ድርጅት ውስጥ ጥሩ ያለንበት ወጣቶች ድምፅ በሆነው በጋቢና ቪዮኤ ተሳፍረን አንተም ቅድም ሊፍት በተጠየቀው መሰረት እየተጓዝን ነው እና ከመውረዳችን በፊት አንድ ጥያቄ ላንሳለ። ወጣትነት እንዴት እየሄደ እኔ እግዚአብሔር ይመስገን ጥሩ ነው። ለእኔ ብዬ ነው ማስበው። ብዙ ሰሪች አለው ብዬ የምኮራራበት ምንም አልሰራውም ብዬ ደግሞ የምጸጸትበት ታይም ላይ አይደለውም። ግን እግዚአብሔር በፈቀደው መንገድ የሆነ መስራት አለብኝ ብዬ ማስበውን በጥቂቱም በሆን ሰሪች አለው ወደፊት ደግሞ ከዚህ በላይ ይሰራል። ወጣትነት እድሜ ሳሎታ ጥሩ ጅማሬ ነው ብዬ ነው የማስበው። ለራሴ ግን በጣም አመርቂ ውጤት አስመዝግቤ ያለው ብዬ ራሴን እንትን አለለም። ለወጣቶች ያለኝ መልእክት ምንድን ነው? በወጣትነት እድሜ ላይ አንድና አንዱ ነገር ምንድነው ነው ራስን መግዛት ነው። ራሳችንን ብንገዛ ነገ ላለን ህይወት ጥሩ መሰረት እንጥላለን ብዬ ነው የማስበው። ስለዚህ ራሳችን እንግዛ። የአፋን ኦሮሞ ወግ ዶክተር ኦሮሊያና ዳንኤል ለሰጠኝ አጭር ቃለ ምልልስ በጋቢና ቪኤ ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ።